የዓለም አትሌቲክስ ሻምፒዮና ድል ያስመዘገቡ ልጆቿን ዛሬ ተቀብላለች። በዚህ ዙሪያ በምሽቱ ዘገባ ይኖረናል። ዛሬ የቴክኖሎጂ ምሽታችን ነው። ቴክኖሎጂ ነክ ጥንቅሮችንም ይዘናል። ቀናውን ሰጥተው፣ ወረቀት ሰጥተው በቀው ምን ያንን የተለጠፉት ነገር ግን በጣም በቀላሉ እንድንጠቀም አድርገናል። ሰርተፍኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነ ሰርተፍኬት ካለን ከብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። ታስክ ሞቢ የተሰኘ የተለያዩ ሙያ ያላቸው ወጣቶች ስራ ፈላጊዎችን እና ስራ ቀጣሪዎችን የሚያገናኝ አውታርን በተመለከተ ከሰራነው ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። ይህንና ሌሎች የቴክኖሎጂ ጥንቅሮችን እንዲሁም ደግሞ እንግዶችን ይዘንላችሁ በምሽቱ ወደ እናንተ መተናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናመሻቸዋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ሐምሌ 21 2014 ዓ ም የሐሙስ ምሽት የጋቢና ገኝ መሰናዶ ጀምሯል። ኤደን ገበመው መሰናዶውን እየመራው አብሪያችሁ የምቆይ ይሆናል። ኤልያስ አማራ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብረን የሚያነሹ ይሆናል። እናንተም አብራችሁን ታንሹ ዘንድ በአክብሮት እንጋብዛለን። ኢትዮጵያ በደማቅ አቀባበል ልጆቿን ተቀብላለች ግን ይህን ዘገባ ቆየት ብለን ኬኔዲ ባተን ይዘን የምንመለስበት ይሆናል። ለመጀመሪያ ወዳደረግ ነው ቀዳሚ ወዳደረግ ነው ዘገባ እንሻገራለን። ታስክ ሙቪ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢ የሆነውን የስራ ክብርና ክፍያ እንዲያገኙ በማድረግ ላይ ያለመ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ የቧንቧ ዝርጋታ፣ የቀለም ቅብ ስራዎችና የመሳሰሉ አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር በገነባው አውታር በኩል እያገናኘ ይገኛል። በስልክ መተግበሪያና በቀጥታ ጥሪ አውታሩ በኩል አገልግሎት የሚሰጠው ተቋም እስካሁን በሺዎች ለሚቆጠሩ ወጣቶች የስራ እድል መፍጠሩም ተሰምቷል። የተሻለ የስራ አማራጭ በመፍጠር ህገወጥ ስደትን ጨምሮ ላልተገባ እንግልት ለሚዳረጉ ወጣቶችም የእፎይታ ምንጭ ለመሆን ነው ያለመው። ሀብታም ስዩም በዚህ ዙሪያ ዘገባለሁ። ለአመታት በጽዳት ሰራተኝነት ላገለግሉት ወይዘሮ ደመወዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ። ብዙ ጊዜ ሰርቻለሁ ሰው ቤት። ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰውቤት ሲገባ ያው ተያዥ ያስፈልጋል። ከዚህም ደግሞ ያው የእኛም አመል ብቻ ሲሆን የአሰሪዎቻችን አመል ሲከፋ ማውጣታችን አይቀርም ከስራ ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ጊዜ ተያዥ ሁነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት ሁሉንም እችላለሁ። ግን ያው በምትችለው አቅም ለመስራት ከያዝ በራሱ አንድ እንትን ነው አንድ ችግር ነው። ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀምረ አራት ዓመታትን ደፍኗል። መጠሪያው ታስክ ሙቪ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው። ታስክ ሞቢ አገልግሎት እንዲጀመር ያደረገው ምክንያት እንደምታቁት አደ ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም የቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን። እሱ ሪፈር ማድረግ አለበት ምናምን እንደዚህ አይነት ቻለንጆች ነበሩ። እና እነዚህን ለምን ሶሉሽን ይዘናን በጣም ይሄ ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን ትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምተን ተጠቃሚውና አገልግሎት ተጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ደኖት ደረስም። ከዛ በኋላ ቴክኖሎጂው ላይም የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ ያደረግ ነው ማለት ነው። ታስክ ሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ተፈላጊ የሥራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ። ሰርቪስ ፕሮቫይደሮቹ ወደኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት መንግስት ጋር ነው ወቀታ ስራሁን የጀመር ነው። የድሮ ጆብ ክሪኤሽን ኮሚሽን አሁን የሚኒስትር ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻላል ማለት ነው። የቴክኒክና ሙያ ተመርቀው ስራ የሌላቸውን እነሱን እየመለመን ወደኛ ሲስተም ማምጣት ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት። ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርባል፣ የባባዋና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሽፕ መፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪሻ ጋር የሚሰሩ ሳፕላየሮችን እንሰላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ፣ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን። በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ። ከእያንዳንዱ ቤት ስለሆነ የሚገቡት የሴኩሪቲ ሹ ሊያመጣ ይችላል እንዲል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዞ ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናም ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይ ናደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮ ሴንተር ሰማንያ ዘጠና አንድ ላይ ደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመሩ ይጀመር ነበር። የዛን ጊዜ እንደምታሳውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳት ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያጡ ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን ኦልሞስት ወደ ስድስት ሺ የሚሆን ስራ ክሬት አድርገናል ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ በአሁኑ ሰዓት በታስክ ሞቢ ስር ከሁለት ሺህ በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ አመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ። ቀናውን ሰጥተው ወረቀት ሰጥተው በቀውም እኔ ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፍኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥና ሰርተፍኬት ካለን ከብለን ስናቀርብ ሰዎቹ ቀለም ላድርገው ይህንን ስራ ይችሉታል ብለው ያስባሉ። ያ ከዚያ ምናምን አንጠየቃለም ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የድሉ ተካፋይ እንዲሆኑ። አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው። ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብት ውስጥ ሌለትኑ አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ የባኞ ቤት ገጠማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው። ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታ እና አሁን ያለቁ ፎቆች አሉ። አሁን ከኔ ጀርባም አንድ ፎቅ ከአስራ ሁለት ፎቅ በላይ እንደዚህ የጨረስነዋል እና ሙሉ መስመር ዝርጋታ እና ከዚ ውስጥ ከገጠማው ሰራለን አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀ ናቸዋል? ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ስለሆነም አሁን ቅርብ ሰዓት ነው። ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል፣ የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩቶ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው፣ እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት ትሩ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ፊቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላት ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚህ አንጻር የተሻለ ተጠቃሚነት አለ። የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የስራ መስኮች ተገን በመሆን ለበርካታ ወጣቶች የስራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የስራ አፈጻጽም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሀሳብ የተለያዩ ሀገራዊ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዜና ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በመቀጠል የምናልፈው ደግሞ ከጎንደር ወደ ጎንደር ነው። በጎንደር ከተማና በአካባቢው በተለያዩ ጊዜያቶች በሚፈጠሩ ግጭቶች ምክንያት የቱሪዝም እንቅስቃሴውን መጎዳቱን የከተማው ከንቲባና በዘርፉ የተሰማሩ ግለሰቦችና ወጣቶች ተናገሩ። በተለይም ከባለፉት ሁለት ዓመታት ወዲህ በውጭ ሀገር ከሚመጡ ጎብኚዎች ቁጥር በመቶ መቀነሱን የተናገሩ ሲሆን በአንጻሩ ደግሞ የሀገር ውስጥ ጎብኚዎች መጠን ጨምሯል ይላሉ። አስቴር ምስጋናው ዝርዝር አላት። በከተማዋ ነዋሪ ዘንድ አስሜ ፎቶ በመባል እንደሚታወቅ የገለጸልን አስሜ በጎንደር ከተማ መሀል ቴዎድሮስ አደባባይ ፎቶ በማንሳት ስራ እንደሚተዳደር ይናገራል። የሀገሪቱ የጸጥታ ሁኔታ ሲለዋወጥ የእሱም ስራ ሞቅ ቀዝቀዝ እያለ እንዳስቸገረው ይናገራል። ስራ ከጀመር ስድስት ዓመቴ ነው። ሶስት አመት ያክል ከሰው ቤት ነበር ተቀጥሬ የሰራ ነበር። አሁን ለራሴ ካሜራ ገዝቼ ለራሴ ያው እዚህ ጋር እምታየው ጋር ቴድሮስ ጋር እየቆም የሆነ በቀን ለራሳችን እስከ 200 እስከ 300 የሻይ የምግባችን እየቻለ የዶርም እየቻለ እየሰራና ያለ እግዚአብሔር ይመስገን። አሁን አንዳንድ ቱሪስቶች የሚገቡልናል እየገቡልናል እነሱን ስናገኝ አንሳን እንባላለን እናነሳለን፣ የምናገኘው እናገኛለን። አሁን በቃ እንደ በፊቱ እንደ ጥምቀቱ ምናምን አይደለም ግን አሪፍ ነው አሁን ላይ ያለው አሪፍ ዴቪላይና ነው። በስጦታ ዕቃ ንግድ የተሰማራችው አበበሽ ክብረት ገበያ በመቀዝቀዙ ኑሮን ለመደጎም ተጨማሪ ስራ እየሰራች እንደሆነ ትናገራለች። የሚሻል ነበር አሁን ግና በጣም የሞተ ነው። ምንም ነገር የለም። እና አሁን ምንድነው ይሄ እየሰራሽ ያለሽው ምንድነው? አሁን ኩኪስ ናቸው። ለምንድነው ይ ወደዚህ ሰት ቀይረሽ ነው? የተጨማሪ ስራ ነው ስራ ታሪካዊቷ ና ጥንታዊቷ የጎንደር ከተማ የምትታወቀው የቱሪስት መናኸሪያ በመሆኗ ነው ይላሉ የከተማዋ ምክትል ተቀዳሚ ከንቲባ አቶ ዘውዱ ማለደ። ነገር ግን በየጊዜው በከተማዋ ና በዙሪያ በሚከሰቱ ግጭቶች ምክንያት ለጉብኝት የሚመጣው ሰው ቁጥር ቀንሷል። በተለይ የውጭ ሀገር ጎብኚ ከሁለት ዓመት ወዲህ ዘጠና ስምንት በመቶ መቀነሱን ይናገራሉ። ይህም ዘርፉን መተዳደሪያ ባደረጉ ነዋሪዎች ላይ አሉታዊ ተጽዕኖ ፈጥሯል። በአንጻሩ የሀገር ውስጥ ጎብኚዎች የተሻለ እንቅስቃሴ እንደነበራቸው ተናግረዋል። ከተማው ላይ ያለው በተለያየ ምክንያት የሚፈጠሩ ግጭቶች ተጽዕኖ አላቸው። ጎንደር ላይ ረብሻ ለማስነሳት ጥረት ይደረጋል። በዚህ ምክንያት የቱሪስት እንቅስቃሴው የተዳከመበት ሁኔታ አለ። በአጼ ፋሲል ቤተ መንግስት በግል ማስጎብኘት ስራ የተሰማሩ ሰባ አራት ወጣቶች ያሉበት ማህበር ሊቀመንበር መሆኑን የተናገረው ወጣት ፋንታሁን ያለው የውጭ ሀገር ጎብኚ በመጥፋቱ ምክንያት ዘርፉን ለመቀየር ቅድመ ዝግጅት እያደረገ እንደሆነ ይናገራል። ብዙ ልጆች ስራ ቀይረዋል። መት ለመናገር ስራ ቀይረዋል ማለት ይሄ ሙያዊ ፍቃዳቸውን ሳያጡ ግን ሌላ ስራ መስክ ምክንያቱም በዚህ በቆየ በቆየ ቁጥር ምንም ጠብ የሚል ነገር የለም። መንግስትም ደግሞ ይህን ነገር ትኩረት ሰጡ ጊዜያዊ ብድር፣ ድጎማ ምናምን ነገሮችን መንግስት ባለማድረጉ ምክንያት ያሉ የማህበር አባላቶቻችን አንዳንዶቹ መስክ ቀይረው ወደ አሽከርካሪነት፣ የተለያየ የሆቴል ስራ እንዲሁም ደግሞ ራቅ ብለው ሄደው ሌሎች ቀላል ንግድ ስራዎችን በቤተሰብ ድጋፍ አሁን የራሳቸው መነሻ ካፒታል ኖሮች ሲሆን አብዛኞቹ በቃ ከሰውም ከቤተሰብ በወሰዱት ነገር ሌላ ቢዝነስ ውስጥ ገብቶ ስራ ለመስራት እየሞከሩ ያሉ እንዳሉ አውቃለሁ። አለኝ ማስረጃ ላለፉት ሶስት ዓመታት ተከታታይ አመታት ችግሩ አንድ ላይ የመቀጠሉ ትንሽ ተጽዕኖ ፈጥሯል። ምናልባት እንግዲህ ተስፋ የምናደርገውን የራሴንም ጨምሮ የቀጣዩን አመት አይቼ ሌላ የስራ አማራጭ የምፈልግ አይቀርም። ምክንያቱም በዚህ መስክ እንደዚህ ሆኖ የቆየ ትንሽ በጎንደር ከተማ የሚገኘው የዞብል ሆቴል ስራ አስኪያጅ አቶ ሮቤል ታዬ ተመሳሳይ ሀሳብ ሰንዝረዋል። አጠቃላይ በሀገሪቱ ላይ ያለው የጸጥታ ችግር እጅግ በጣም የቱሪዝም ኢንዱስትሪን ጎድቶት ይገኛል። እስፔሻሊ ጎንደር የሚታወቀው ደግሞ በጣም ብዙ የውጭ ሀገር እንግዶችን ተቀብለ በማስተናገድ ነው። ያ ደግሞ ከተማውን እጅግ በጣም የጎዳ ሁኔታ ሆኖ አግኝተነዋል። በተለይ ቱሪስቱ ሲመጣ ደግሞ ሆቴሎች ብቻ አይደለም ተጠቃሚ ከታች ጫማ ከሚታርጉ ከሚጠር ያሉ ሰዎችም ድረስ ያው ከተማ ላይ ያሉ ትናንሽ ምግብ የሚሸጡ ሰዎች ሁሉ ይሰራሉ። አጠቃላይ የጸጥታው ችግር በቱሪዝሙ በቱሪዝም ላይ ትልቅ ክፍተትን ወይም ደግሞ ተጽዕኖ አምጥቶ አልፏል። ፋንታውን እንደሚለው ለችግሩ መባባስ በማህበራዊ ሚዲያ ከእውነታው የተጋነኑ መረጃዎች መሰራጨታቸው ነው ይላል። በተለይ ወደ ጎንደር ከተማ ተጨባጭ ሁኔታ ስንመጣ ነገሮች ይጋነናሉ። ሁኔታ ችግሮች የሉም ብሎ መካድ ሳይሆን ያሉ ችግሮች ትንሽ ሆኖ ሳለ የሚነገረው ይሄ የሚወራው ወሬው የሚደረገው ነገር ትንሽ ግነት ስላለበት በከፍተኛ ሁኔታ ሰዎች ሽብር ውስጥ እንዲገቡ፣ የመጡ ሰዎች ቶሎ ከተማውን ለቀው እንዲወጡ የሚመጡን ሰዎች እንዳይመጡ እንዳይገቡ ጦርነት ቀጠና ነው የተባለ የሚወራ ወሬ ነው። ነገሩን በጣም ከግነት ጋር ተያይዙ ችግር እየፈጠረ ያለ እንጂ ያን ያህል አሁን ያለው የከተማው ወይም የአካባቢው ቀጠናዊ ድህንነት ይሄ ሰላም ጋር የተያያዘው ጉዳይ በብዙ መንገድ ከጊዜ ወደ ጊዜ ለውጦች የመጡ ተሻሻለ ሰላም ሆነ። የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ ማለደ ወር በፊት በተወሰደው የሕግ ማስከበር እርምጃ የከተማዋን ጸጥታ ማስፈን ተችሏል ብለዋል። በዚህም ቱሪዝሙ በጥቂቱም ቢሆን የመመለስ ጅማሮ እየታየ ነው ብለዋል። ጥምቀት በዓል ጀምሮ ጥሩ እንቅስቃሴ አሳይቶ እነነበር ከውጭ አገር ዲያስፖራውን መጧል ፈረንጆች የመጡበት ሁኔታ አለ ከሌሎች አካባቢዎች መጠው ጎንደር ላይ ስብሰባ ማካሄድ እንቅስቃሴ ይታይ ነበር ለጉብኝት የሚመጡ የሀገር ውስጥና የውጭ ሀገር ዜጎች አሳይቶ ነበር ለውጥ አሳይቶ ነበር መሀል ላይ ደግሞ ሚያዚያ አካባቢ በተፈጠረው ግጭት ደግሞ ትንሽ የመቀዛቀዝ ስሜት አሳይቷል ከዛ በኋላ በሰራነው ስራ ደግሞ ያው ሰላሙ ትንሽ የመረጋጋት ሁኔታ ስላሳየ ከእስራኤል ሀገር ሉካን ቡድን ሁሉ መጦ የጎበኘበት ሁኔታ ለ ለኢትዮጵያ የአሜሪካ አምባሳደር የሉካም ቡድናቸውን ይዘው መጠው መጎብኘት ችለዋል። ይህ የሚያሳየው ጎንደር ሰላም መሆኗና ሰላም መሆኗና ሰላሟ እየተመለሰ መሆኑን የሚያሳይ ነገር ነው። ህግ የማስከበሩ ስራ ለሰላማችን ለቱሪዝም ቱሪዝም እንዲስፋፋ እንዲያድግ የሚያደርግ ስለሆነ ወደ ኋላ እንዳትመለሱ ህግ የማስከበሩን ስራ ቀጥሉበት እያለነ ነው ያለው። በዘንድሮ ዓመት ገናና ጥምቀትን ጨምሮ ቱሪዝሙን ለማነቃቃት በተደረገው እንቅስቃሴ ከ325 ሺህ በላይ የሀገር ውስጥ ጎብኚዎች ወደ አካባቢው መምጣታቸውንና በዘርፉም ከአንድ ቢሊየን ብር በላይ ገቢ መገኘቱን ከንቲባው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር የዩናይትድ ስቴትስ እንደ ኤሮፓያን አቆጣጠር በመጪው ህዳር 2022 ለሚካሄደው የዩናይትድ ስቴትስ ምክር ቤት አካባቢ ምርጫ ተፎካካሪዎች የምረጡኝ ዘመቻቸውን ዘመቻቸው ከጀመሩ ሰነባብተዋል። ከነዚህ መካከል በቨርጂኒያ ክፍለ ግዛት የሚገኘው የአርሊንግተን አሌክዛንድሪያና ደቡባዊውን የፌርፋክስ አካባቢ ወክሎ የሚወዳደረው ትውልድ ኢትዮጵያዊ አሜሪካዊው ቴዲ ፍቅሬ አንዱ ነው። ቴዲ ከሰባት አመታት በፊት ስራውን በማጣት ለሁለት አመት ያህል በጎዳና ላይ ለመኖር ተገዶ እንደነበረ ገልጿል። ከዚህ ህይወት በመምጣት በመውጣት አሁን ለምክር ቤት እየተወዳደረ ይገኛል። ከስመኝሽ ቆየ ጋር ቆይታ አድርገዋል። በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ? ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበረ። ፍላጎቴ ወደ አሜሪካ ፖለቲካ መቀር የጀመረው ግን በጎርጎዛያኑ በ2008 ዓ.ም ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጭም ብዙ ተሳትፎ አደርግ ነበረ። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ስወጣ ሁሉ ነገር ተቀየረ። ሕይወትን ሙሉ በሙሉ በሌላ ገጽታ አየዋት። በሰዎች ስቃይ ኢፍትሐዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ የዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሁኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ሕይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን። እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃል እና እንዴት ጎዳና ላይ ልትወድቅ ቻልክ? የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚህ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ እየተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለውም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል። ቅድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድን ነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘ የተነሳኸው? በእኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። የዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍታዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው፣ ኢፍታዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሠረተ ነው። ነገር ግን ዲሞክራትም፣ ሪፐብሊካንም፣ ገለልተኛም ሆነ አረንጓዴ ፓርቲ የቱኑ ሁኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ሕይወት ይሄ ነው። በቢል ጌትስ ቤዞስ፣ ወይንም ዛከንበርግ ስም የምንጠራ ካልሆነ በስተቀር ከታች ያለው ዘጠና ከመቶ የሚሆነውን ማህበረሰባችን ውስጥ ነ ተቀማጭ ገንዘብ የለንም፣ የክፍያ ቀናችንን እየጠበቅን የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ገለልተኛ እንደሆንና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም፣ ኢትዮጵያም፣ ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጸር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ሥርዓትን እያጠናከርን እንሄዳለን። ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም? በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለእኛ እየጠቀመን አይደለም። የባይደን ተቀባይነት ከ40 ከመቶ ያነሰ ነው፤ የምክር ቤቱ ደግሞ ከ20 በመቶ ያነሰ ነው። ስለዚህ እየመራ ያለው መንግሥት ህዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማያዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው። እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በዓለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ 19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታይዋለህ? እኛ አሜሪካኖች የዓለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 ዓመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። በአሜሪካን ሰራተኞች፣ አነስተኛ ተቋማት ወይንም የተማሪዎችን ዕዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። አላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር። ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየው እና አሜሪካኖችን ሀሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም? በጣም ከባድ ነው ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ የመሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሃዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን አንድ ሺህ አምስት መቶ ፊርማ በስድስት ሳምንት ውስጥ ማሰባሰብና ለተወዳዳሪነት ማቅረብ የቻልኩት። ለእኔ ዋናው ስኬት ይህም መልእክት ማስተላለፍ መቻሌ ነው። እንግዲህ ምርጫው በህዳር ወር ነው የሚካሄደው፣ እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻህ ምን አይነት መልክ ይኖረዋል? እስካሁን ያተኮርኩት ፊርማ ማሰባሰቡ ላይ ስለነበረ አንድ በአንድ ሰዎችን ማግኘትና ማናገር ላይ ነበረ የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከእነሱ ጋር ግንኙነትን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻይን ከሚደግፉና አቀንቃይ ከሚሆኑ ድርጅቶች ጋር አብር ይሰራሉ። ዘገባ ይቀጥላል። ኢትዮጵያ ዛሬ ደማቅ ቀን ነው ያሳለፈችው። በዓለም የአትሌቲክስ ሻምፒዮና ድል ያስመዘገቡ አትሌቶቿ ከዚህ ከዩናይትድ ስቴትስ ተጉዘው ወደ ሀገራቸው ገብተዋል። አትሌቶቹ አኩሪ ድል በማስመዝገባቸውም ደማቅ የሆነ የአቀባበል ስነስርዓት ነው የተደረገላቸው። ይህንን የተከታተለው ኬኔዲ አባተ በስልክ መስመራችን ላይ ይገኛል። ኬኔዲ እንደምን አመሸ? እስቲ እንግዲህ ዛሬ በአስራ ስምንተኛው የዓለም ሻምፒዮና የአትሌቲክስ ሻምፒዮና ላይ የተካፈሉና ድል ያስመዘገቡ አትሌቲክስ እንዲሁም ደግሞ የአትሌቲክስ ቡድኑ ወደ ሀገራቸው ተመልሷል። ከቦሌ አየር ማረፊያ ጀምሮ የነበረውን ሁኔታ ስትከታተል ቆይተሀል እና የነበረው ድባብ የነበረው ስሜትና ስነ ስርዓቱ ምን ይመስላል? በጣም ጥሩ እንግዲህ በዩናይትድ ስቴትስ ኦሪገን ላይ ከአንዴ ስምንት እስከ አስራ አራት ሲካደረቆየው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና

በሀገራቸው ያስገኙዋት አትሌቶች እንግዲህ በትናንትና እለት ብሮ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ እዚያ ደግሞ በዓለም አቀፍ አውሮፕላን ማረፊያ ምሽት ላይ ደግሞ አቀባበል ነበር የተደረገላቸው። በዛሬ ደግሞ ከቦሌ ድልድይ አካባቢ ከሚገኙ ስካይላይት ሆቴል በመነሳት ከጠዋቱም በጠዋት ከሁለት ሰዓት ጀምሮ ማለት ነው በአዲስ አበባ ዋና ዋና ዋና ጎዳናዎች ላይ ባደረጉት የነበራቸው ቆይታ

በጣም ነው የማመሰግነው ኬኔዲ። በብሔራዊ ቤተ መንግስትም ለየት ያለ ስነስርዓት ነበረ፣ የሽልማት ስነስርዓት ነበረ። እስከ ሁለት ነጥብ አምስት ሚሊዮን የሚደርስ ሽልማት መሰጠቱንም ሰምተናል እና እሱስ ምን ይመስል ነበር? እንግዲህ በብሔራዊ ቤተ መንግስት በተደረገ በተደረገ ላይ እንግዲህ ንቀሳዎች ውጤት የተለያዩ ሽልማቶች ተበርክተውላቸዋል። በዚህ ስነ ስርዓት እንግዲህ ወርቅ በክረምት ውስጥ ለሀገራችን አድርገው ልናል ሲሉ ለዚህም ምስጋና

አዎ በጣም ነው የማመሰግነው ኬኔዲ። በእለቱ እንግዲህ ኮማንደር ደራርቱ ቱሉም መልእክት አስተላልፈዋል። ለትግራይ ክልልና ለፌዴራል መንግስት የሰላም ጥሪ አቅርቧል። አትሌቶች ከወላጆቻቸው ጋር እንዲገናኙ ለምን። ለኢትዮጵያ ሕዝብ እንኳን አደረሳችሁ እንኳን ደስ አላችሁ እንላለን። ተመልካቾቻችን የጋቢና ቢ መሰናደው እዚህ ላይ የተጠናቀቀ ኤደን ገረመው መሰናደውን እየመራሁ ቆይቻለሁ። በነገው ምሽት እንገናኝ። ደናጀር